የሰብአዊ መብት ተሟጋቾችና አነቃቂ አክቲቪስቶች በግብጽ የተመዘገበውና እየተፈጸመ ያለውን የሰብአዊ መብት ጥሰትን በተመለከተ ትኩረት ለመሳብ እየጣሩ ባሉበት በአሁኑ ሰዓት በጉዳዩ ላይ ዩናይትድ ስቴትስ ከግብጽ ጋር ገንቢ የሆነ ውይይት ለማድረግ ማቀዷን አስታውቃለች። ስልሳ ሶስት የሚሆኑ የሰብአዊ መብት ተከራካሪ ቡድኖችና ዓለም አቀፍ ተቋማት ግብጽ በሀገሯ ውስጥ ያሰረቻቸውን የፖለቲካ እስረኞች እንድትፈታ ወገንተኛ ያልሆኑ ተቋማትና በሰላማዊ መንገድ ልዩነቶች የሚያንጸባርቁ አካላትንም ማፈኗ እንድታቆም ጥሪ ያቀረቡ ሲሆን፣ የሁማን ራይትስ ዋች መግለጫም የግብፁ ፕሬዚዳንት አብዱል ፈታህ ኤልሲሲ በነጻነት ማህበራት ወገናዊ ባልሆኑ ተቋማትና ሰላማዊ ልዩነቶችን በሚያንጸባርቁ አካላት ላይ የሚያሳድሩትን ጫና በአስቸኳይ እንዲያቆሙ ሲል አስታውቋል። ይሄ የመጨረሻው ጥሪ የተደረገው መቀመጫውን በዋሽንግተን ዲሲ ያደረገው ዘ ፍሪደም ኢኒሽቲቭ የተሰኘው ተቋም የግብጽ ሰፊና ስልታዊ የሆነ የማሰር የማጎርና የጥቃት ዘመቻ እዚህ አሜሪካ ምድር ድረስ ደርሷል ብሎ ሪፖርት ካደረገ በኋላ ነው። በሪፖርቱ መሰረትም ባለፈው የጎርጎሮሳውያኑ አመት ሀያ ሀያ ላይ በግብጽ አስራ አንድ የሚሆኑ አሜሪካውያንና የአሜሪካ ዜግነት ያላቸው ሕጋዊ ነዋሪዎችና ቪዛ ያላቸው ግለሰቦች ያለ አግባብ ታስረዋል። አምስቱ ሲለቀቁም ሶስቱ ደግሞ የጉዞ እገዳ ተደርጎባቸዋል የሚል ሲሆን ተቋሙ አክሎም ነዋሪነታቸውን በአሜሪካ ያደረጉ ተቃዋሚዎችን ለመቅጣት በሚልም ከደርዘን በላይ የሚሆኑ ተቃዋሚ ቤተሰቦች በግብጽ መታሰራቸውን መዝግቧል። ባለፈው ረቡዕ ዕለትም የዩናይትድ ስቴትስ ውጭ ጉዳይ አንቶኒ ብሊንከን የሰብአዊ መብት አያያዝም በተመለከተ ግብጽና ዩናይትድ ስቴትስ ገንቢ የሆነ ውይይት ለማድረግ ተስማምተዋል ብለዋል። እኚህ የዩናይትድ ስቴትስ ከፍተኛ ዲፕሎማት ፕሬዚዳንት ጆ ባይደን የግብጹን ፕሬዚዳንት ካነጋገሩ ከሁለት ቀናት በኋላ እንደ ኤሮፓያን አቆጣጠር ባለፈው ሳምንት ግንቦት 26 ዕለት የግብፁን ፕሬዚዳንት ኤልሲሲን በአካል አግኝተዋል። አንዳንድ የጉዳዩ ተንታኞች በዩናይትድ ስቴትስና በግብፅ መካከል የሚደረግ የሰብአዊ መብት አያያዝ ውይይት በሀገሪቱ የመብት አያያዝ ላይ ምንም አይነት የመሻሻል ፍሬ የሚያሳይ አይደለም ይላሉ። በካርኒጌ ዓለም አቀፍ የሰላም ተቋም ውስጥ የመካከለኛው ምስራቅ መርሃ ግብር ዳይሬክተር የሆኑት ሚሸል ዲዩን ዩናይትድ ስቴትስ ጠንከር ባለመልኩ ማለትም ለአብነት ያህል የግብጽ ዋና የንግድና የደህንነት ጋር ከሆኑት ከአውሮፓ ሀገራት ጋር በመጣመር በኤልሲሲ ላይ ጫና ብታሳድር ሲሲ የሚያደርጉትን ተጽዕኖ ላላ ሊያደርጉ ስለሚችሉ ግብፃውያን ትንሽ መተንፈሻ ያገኙ ይሆን ነበር ይላሉ። ነገር ግን ዩናይትድ ስቴትስ ለግብጽ ያላት ምስጋናና ድጋፍ በግብጽ በኩል ቁርጠኛ እንዳለመሆን እየተወሰደ በመሆኑ አደጋ አለውም ይላሉ ብሊንከን ባለፈው ሳምንት ከሲሲ ጋር በነበራቸው ውይይት ላይ አላግባብ የታሰሩ አሜሪካውያን እንዲፈቱ አጽንኦት ሰጥተው አሳስበዋል ከፍተኛ የዩናይትድ ስቴትስ አመራሮችም በሰብአዊ ጉዳዮች ላይ ለአንድ ሰዓት ያህል ውይይት ተደርጓል ብለዋል በእለቱ በአማን በተደረገ ጋዜጣዊ መግለጫ ላይም የአሜሪካ የውጭ ጉዳይ ሚኒስትር ብሊንከን የታሰሩት አሜሪካውያን እስረኞችም ተመለከተ መጀመሪያ ማለት የምንፈልገው ነገር ቢኖር አላስፈላጊ በሆነው በሙስጠፋ ቃሲም ሞት ከልብ ማዘኔን ነው ሲሉ ለአሜሪካ ድምጽ የተናገሩ ሲሆን ባደረግኩት ውይይት ላይም ይሄንን አንስቻለው። ሁሉም አሜሪካውያን ተመልሰው ከቤተሰቦቻቸው ጋር እስኪቀላቀሉ ድረስም ይህንን ማድረጋችን እንቀጥላለን ሲሉ ቃል ገብተዋል። ዋሽንግተን ካይሮን የዓለም አቀፍ የሽብርተኝነትና የቀጠናው አጋሯ አድርጋ ነው የምታያት። ይሁንና በመካከለኛ ምስራቅ ጉዳዮች ሊቅ የሆኑት ዲዩን በአንድ ወቅት የሰላም አጋር የነበረችው ግብጽ አሁን ወደ ጨካኝና በሙስና የተዘፈቀ ወታደራዊ አገዛዝ በመቀየሯ በዩናይትድ ስቴትስ ከፍተኛ ድጋፍ ከሚደረግላቸው ግንባር ቀደም ሀገራት ተርታ መሆን የለባትም ይላሉ። ዩናይትድ ስቴትስ በአመት አንድ ነጥብ ሶስት ቢሊዮን ዶላር ለግብጽ የጸጥታ ድጋፍ ማድረግ መቀጠሏም ይህን መሰሉ መንግስት እንዲቀጥል ድምጽ መስጠት ስለሆነ አሳፋሪ ድርጊት ነው ሲሉ ዲዩን ለአሜሪካ ድምጽ ተናግረዋል። በጎርጎሮሳውያኑ 2020 የወጣው የሁማን ራይትስ ዋች ሪፖርት ግብጽ ውስጥ በዘፈቀደ የሚፈጸሙ ግድያዎች፣ በግዳጅ መጥፋት፣ ጨካኝና ለህይወት አስጊ የሆኑ የእስር አያያዞች፣ የዘፈቀደ እስራቶች፣ ከሀገር ውጭ የሆኑ ግለሰቦችን ለማጥቃት በሚል ፖለቲካዊ ተነሳሽነት ያላቸው የግለሰብ ቅጣቶች፣ የንግግርና የፕሬስ ነጻነት እንዲሁም የድረገጽ መታፈኖች እንዳሉ ያመላከተ ሲሆን በጎርጎሮሳውያኑ 2013 ኤልሲሲ ወደ ስልጣን ከመጡ በኋላ በ የሰብአዊ መብት ታጋዮች በኩል የሚደርስባቸውን ሂስ ከቁብ ሳይቆጥሩ ተቀናቃኞቻቸውን እያዳከሙ ሊጠየቁ የማይችሉ መሪ ሆነዋል። የግብጽ ባለስልጣናትም የፖለቲካ ምህዳሩንም ሆነ ፖለቲካዊ መቻቻልን ከማስፋት ይልቅ የሰፊውን ህዝብ ኑሮ ማሻሻል ይቀድማል በሚል የሰብአዊ መብት ትርጓሜ ላይ ክርክራቸውን ያስቀምጣሉ። ለናይኪ ቺንግ ዘገባ አይደን ገረመው ከዋሽንግተን ዲሲ